በትላንትናው ዕለት በተካሄደው የተባበሩት መንግስታት የከባቢ አየር ንብረት ለውጥ ጉባኤ ላይ የ16 ዓመቷ ግሬታ ተንበርግ በዓለም ላይ እየተለወጠ ያለውን የከባቢ አየር ንብረት በመዘንጋት በሌላ ቦታ ላይ አተኩራችኋል በማለት በስሜት የታጀበ ትችት በዓለም መሪዎችና ተጽዕኖ ፈጣሪዎች ላይ ሰንዝራለች። የተንበርግ ተቃውሞ በሀገሯ ስዊድን በመቶ ሺዎች የሚቀጠሩ ሰዎችን አርብ ዕለት ለተቃውሞ እንዲወጡ ያነሳሳ ሲሆን በሰኞ ዕለት ደግሞ በዋሽንግተን ዲሲ ብዙዎች ለተቃውሞ ሰልፍ ወጥተዋል። ተንበርግም ኒውዮርክ ውስጥ በተካሄደው የትላንትና የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ላይ ተሳታፊ ነበረች። አስተያየቷን በተጠየቀች ጊዜም ወደ ኋላ ሳትል ለሰላሳ ዓመታት ያክል ግልጽ የሆነ ሳይንስን ገሸሽ በማድረግ የእሷ ትውልድ ላይ ክህደት እንደፈጸሙ ለመሪዎቹ ተናግራለች። የ የ16 ዓመቷ ወጣትም ቀጥላም ከዚህ ልታመልጡ አትችሉም በማለት በአዳራሽ ውስጥ ለነበሩት ከስልሳ በላይ የዓለም ፕሬዝዳንቶችና ጠቅላይ ሚኒስትሮች አስጠንቅቃለች። this ይህ ነገር ፈጽሞ ተገቢ አይደለም። እኔ እዚህ መሆን አልነበረብኝም። መሆን የነበረብኝ ከውቅያኖስ ባሻገር እዛ ባለው ትምህርት ቤቴ ነው። ግን እናንተ ተስፋን ከወጣቶች ጠበቃችኋል። እንዴት ብትደፍሩ ነው? በባዶ ቃላቶቻችሁ የልጅነት ህልሞቼን ሰረቃችሁኝ። ቢሆንም እኔ ከእድለኞቹ መካከል ነኝ። ሰዎች እየተሰቃዩ ነው፣ እየሞቱ ነው። በአጠቃላይ እየተፈጥሮ ምህዳር እየፈረሰ ነው። የጅምላ ጥፋት ጅማሩ ላይ ነን። እናንተ ግን ስለ ገንዘብና ዘላለማዊ የኢኮኖሚ እድገት አፈታሪክ እያወራችሁ ነው። እንዴት ብደፍሩ ነው? የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረስ በሰጡት አስተያየት የእሳቸው ትውልድ አጠቃላይ ምድርን የመጠበቅ ኃላፊነቱን መወጣት ተስኖታል፣ ይህ ደግሞ መቀየር አለበት ብለዋል። ጉቴሬስ የድንጋይ ከሰል ስራዎችና ግንባታዎች እንዲቆሙም ጠይቀዋል። በዓለም አቀፍ ደረጃ ከፍተኛ የሆነ የአየር ንብረት ብክለት አለባት የምትባለው ህንድ እንደ አውሮፓውያን አቆጣጠር በ2022 175 ጊጋዋት የሚሆነውን ታዳሽ ኃይሏን በከፍተኛ ሁኔታ እንደምታሳድግ ተሰምቷል። ባልተለመደ ሁኔታ በተባበሩት መንግስታት ስብሰባ ላይ የተገኙት የጀርመኗ መርሃቴ መንግስት አንጌላ መርከልም አገራቸው እንደ አውሮፓውያን አቆጣጠር በ2030 በ55 ከመቶ የካርቦን ልቀቷን እንደምትቀንስ ይሄ አሀዝም እንደ አውሮፓውያን አቆጣጠር ሀገር በ1990 ከነበረው የካርቦን ልቀት ጋር ተነጻጻሪ እንደሚሆን አሳውቀዋል። መርሃቴ የመንግስቱ አክሎ እንደ ኤሮፓውያን አቆጣጠር በ2050 ጀርመን ከካርቦን ነጻ ሀገር ትሆናለች ብለዋል። ከመመረጣቸው በፊት በምርጫ ቅስቀሳ ላይ ሳሉ ከ2015 የአየር ንብረት ለውጥ ስምምነት አገሬን አስወጣለሁ ያሉት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሰኞ ዕለት ስብሰባ ላይ እንዲካፈሉም ሆነ ንግግር እንዲያደርጉ አልተጠበቀም ነበር። ይሁና ፕሬዚዳንቱ ወደ ቀጣዩ ከሃይማኖት ጉዳዮች ጋር ወደ ተያያዘው ስብሰባቸው ከመሄዳቸው በፊት ለጥቂት ደቂቃዎች ከዩናይትድ ስቴትስ ተወካዮች ጠረጴዛ ላይ イトイレ。